ሳይንስና ህብረተሰብ ጊዜው የዛሬ ሶስት ዓመት ቦታው አዲስ አበባ የጉዳዩ ባለቤቶች ደግሞ ወጣቶች ቁጥራቸው ስድስት ዕድሜያቸው ከ26 እስከ 30 ባለው ክልል ውስጥ ነው አራቱ አምስት ኪሎ ከሚገኘው ከአዲስ አበባ ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት በኮምፒውተር ኢንጂነሪንግ ተመርቀው እዚህም እዚያም ሥራ እየሞከሩ ነው ነገር ግን ልባቸው ጠብ የሚል ነገር ማግኘት አልቻሉም። የሞከሯቸው ሥራዎች ሁሉ ተመሳሳይና የተማሩትን ያህል የሚያሰራ ሆነው አላገኟቸውም። የሙከራ ውጤታቸውን እያነሱ ዓመታት ቀድመዋቸው ሥራ ከጀመሩ ሁለት ጓደኞቻቸው ጋር በየጊዜው ያወጋሉ። የአርባ ምንጭ ዩኒቨርሲቲ ምሩቃን የሆኑት ሁለቱ ጓደኞቻቸው በሥራዎቻቸው ያጋጠሟቸውን ክፍተቶች እያነሱ ሲጥሉ አንድ ሐሳብ ብልጭ ይልላቸዋል። ከወጣቶቹ አንዱ ተመስገን ፍስሐ ያንን ጊዜ እንዲመለስ ብሎ ያስታውሳል። okay. ብዙ ዓመት የሰሩ ባልደረቦቻችን ያዩት ክፍተቶች ነበሩ። አቅራቢዎች የሚያቀርቡት ሶፍትዌር እና ተጠቃሚዎች የሚጠቀሙት ሶፍትዌር የተለየ ፍላጎት እና አቅራቦት ስለነበረ በተለይ ደግሞ ከቴክኖሎጂን አሁን አዲስ ቴክኖሎጂዎችን ከመጠቀም አንጻር ሞባይልን፣ ክላውድ ፕላትፎርምን ከመጠቀም አንጻር በጣም ትልቅ ክፍተት ስላለ እና ስራውን በጣም በተሻለ መንገድ ማስኬድ የሚችሉ እነዚህ ቴክኖሎጂዎች ስለሆኑ እነዚህ ቴክኖሎጂዎች መርጠን በዛ ላይ ተመስርተን ስራ ጀመርን ማለት ነው የታያቸው ን ክፍተት ለመድፈን የጀመሩት ስራ የተለያዩ ዘርፎች ላይ የተሰማሩ ድርጅቶችና ተቋማት አሰራራቸውን እንዲለውጡና እንዲያሻሽሉ የሚያደርግ ነው። ማሻሻያው ደግሞ በቴክኖሎጂ የታገዘ እንዲሆን ሙያቸውን ለመጠቀም ተስማሙ። የድርጅቶችና ተቋማት መሪዎችና ሰራተኞች በተለይ በመረጃዎች ላይ ተመስርተው ውሳኔ ለመወሰን እንዲችሉ የሚያደርግ ሶፍትዌር ለመስራት መንቀሳቀስ ጀመሩ። ትኩረታቸውን ደግሞ በኢትዮጵያ በማደግ ላይ ባለው የኢንዱስትሪና የአገልግሎት ዘርፍ ላይ ያደረጉ። ብዙ ኢንዱስትሪዎች ማለት ነው። ምንድነው የሚያጋጥመው ነገር? አንድ ብራንች ከፍተው ይሰራሉ። ለምሳሌ ሬስቶራንት ሊሆን ይችላል። ሬስቶራንት ከፍተው እየሰሩ ማኔጅመንቱ ብዙም አይከብድም። ለምን ጥቂት ሰዎች ሰራተኞች ያሉት አቅራቦታቸው ትንሽ ነው፣ የሚመግቡት ሰው ትንሽ ነው። ግን ማደግ ሲጀምሩ ማለት ነው ሁለት ሶስት ብራንች እያሰፉ ሲሄዱ ተለቅ እያለ ሲመጣ ክልሎች ላይ በተለያዩ ቦታዎች ላይ ሲከፍቱ ማለት ነው እነዚህን ብራንቾች ማኔጅ ማድረግ በጣም እየከበደ ይመጣል ማለት ነው። ስለዚህ እዚህ መሀል ላይ ደግሞ የሚከሰቱ ነገሮች አሉ። ብክነት ይከሰታል። ስርቆት ሊከሰት ይችላል በሰራተኞችም ሆነ በተለያዩ አካሎች ማለት ነው። እና እነዚህ ነገሮችና ቢዝነሱ ወይም ንግዱ እንዳያድ አንቀው የሚይዙት ነገሮች ናቸው። እና ሰው በተቻለ መጠን ቢዝነሱን ለማሳደግ ይፈልጋል። ግን ያሰሩት የማኔጅመንት አሰራሮች፣ አሁን ያለው ተለምዷዊ አሰራር ከባድ ስለሆነ እሱን ነው ለመፍታት እየሞከርን ያለ ነው ማለት ነው። በተለያዩ ዘርፎች ያሉ ተለምዷዊ አሰራሮችን ለመፍታት የሰሩት ሶፍትዌር ድርጅቶች ያላቸውን ሀብት በአግባቡ ማቀድና መቆጣጠር የሚያስችላቸው በእንግሊዝኛው ኢንተርፕራይዝ ሪሶርስ ፕላኒንግ የሚሉት አይነት ነው። ሶፍትዌሩ በክላውድና ሞባይል ቴክኖሎጂ ላይ የተመሰረተ እንደሆነ ተመስገን ይናገራል። የሶፍትዌሩ ተጠቃሚዎች ከየትኛውም ቦታ ሆነው ድርጅቶቻቸውን፣ ንግዶቻቸውን ና ተቋሞቻቸውን እንዲቆጣጠሩ አድርገው እንዳዘጋጁትም ይናገራል። ተመስገን የሶፍትዌሩን አሰራር ምሳሌ በመጥቀስ ያብራራል። ለምሳሌ ሬስቶራንት ያለው ሰው ወይም ማኔጅ የሚያደርግ ሰው ሬስቶራንቱን ሳይገባ ማለት ነው፣ ጠዋት ለምሳሌ። ሌላም የተለያዩ ቢዝነሶች ሊሰሩ ይችላሉ፣ ሄድ ኦፊስ ሊሆኑ ይችላሉ። የተለያዩ ቦታ ሆነው ግን እዛ ሬስቶራንት የሚከሰተውን ነገር ሁሉንም ነገር ሪፖርቱ በሞባይላቸው ላይ ፌስቡክ እንደሚያዩት ይደርሳቸዋል። ይሄ ነገር ደግሞ ከሩቅ ሆነው ማኔጅ እንዲያደርጉ እንዲመሩ፣ በተቻለ ውሳኔዎች እንዲወስኑ ይረዳቸዋል ማለት ነው። ሶፍትዌሩ እንደ ምግብ ቤትና ካፌ ከመሳሰሉ አገልግሎት መስጫዎች ባሻገር ከፍ ባሉት የጤና ተቋማት፣ የቃስ መጪና ላኪ ድርጅቶችና ፋብሪካዎች መዋል እንደሚችል ያስረዳል። ይህ ደግሞ በንድፍ ሀሳብ ደረጃ ብቻ ሳይሆን በተግባርም ተፈትሿል። ሶፍትዌሩን በተቋማታቸው አስገጥመው መጠቀም ከጀመሩት ውስጥ አንጋፋው የጥቁር አንበሳ ሆስፒታል አንዱ ነው። የሆስፒታሉ የክሊኒካል አገልግሎት ዳይሬክተር ዶክተር ጉለታው ጫኔ ሶፍትዌሩን በቀዶ ሕክምና ክፍል እየተጠቀሙበት እንደሆነ ይናገራሉ። ጠቀሜታውንና ያመጣውን ለውጥ እንዲ ያስረዳሉ ኦፕሬሽን ስኬጁል የሆኑ ታካሚዎችን ዲጂታል በሆነ መልኩ ይገባል ዳታው ዳታው ሲገባ በስክሪን ላይ ዲስፕሌይ ያደርጋል ከዛ ሁለተኛ የሚያደርገው ታካሚዎቹ ልክ ወደ ኦፕሬሽን ክፍል ከሚገቡበት እስከሚወጡበት ድረስ ያላቸውን ስታተስ ያሳየናል ያላቸው ስታተስ ማለት ኦፕሬሽን ተጀመረ ወይ ስንት ሰዓት ተጀመረ ከዛ ኦፕሬሽኑ ኦን ፕሮግረስ ከሆነ ምን ያክል ጊዜ ወሰደ ኦፕሬሽኑ ከዛ ሲወጡ ወደ ማገገሚያ ክፍል የሚባለው እዛ ሲገቡ በከለር ኮ ከዛ ሲወጡ ደግሞ ትራንስፈር ቱ ቤድ ብሎ ከለር እንትን ይላል እና መጀመሪያ ስንጠቀምበት የነበረው ፒውርሊ ማኑዋል ነው፣ ይሄኛው ዲጂታል ነው። እዚህ አንዱና ትልቁ ልዩነት ይሄ ነው። የቀድሞ ዳታ ቤዛችን ማኑዋል ሲሆን ይቀደዳል፣ ይጠፋል፣ ምናምን። ይሄኛው ዲጂታል ላይ ስናደርገው ለሪሰርችም ፈልገው ለሌላም ማስረጃ ብትፈልገው ዳታ ባካፓችን ሰኪዩርድ ነው የሚቀመጥ። እንትን ነው ሶስተኛው፣ የቴክኖሎጂ መሆኑ አትሊስት። አሁን ለባለሙያዎች ብቻ ነው በኦፕራሲን ክፍል ውስጥ ዲስፕሌይ የምናደርገው ግን ለሌላውም ስታፍ ለታካሚዎችም ዲስፕሌይ የምናደርግበት ስቴጅ ላይ ብናደርሰው ደግሞ የበለጠ ሰዎች የቤተሰቦቻቸውን ሁኔታ በቅርበት መከታተል ያስችላቸዋል እና ሲግኒፊከንት የሆነ ለውጥ ነው ያለው። በሶፍትዌሩ የሚጠናቀረውን መረጃ በቀዶ ሕክምና ክፍል ካሉ ባለሙያዎች ተሻግሮ ለታካሚዎች እና ለቤተሰቦቻቸው እንዲደርስ ለማድረግ ከግል ሚስጥር አጠባበቅ ጋር የተያያዘ የፖሊሲ ውሳኔ እንደሚያስፈልገው ዶክተር ውለታው ይናገራሉ። የፖሊሲ መስተካከያ ከተደረገ ግን መረጃውን በሶፍትዌሩ አማካኝነት በቀላሉ ማቅረብ እንደሚቻል ይገልጻሉ። በቀዶ ሕክምና ክፍል ያዩትን የሶፍትዌሩን ጥቅም በሌሎች ክፍሎችም የማስፋፋት እቅድም አላቸው። በቅርቡም በሶፍትዌሩ አማካኝነት ለተመላላሽ ሕክምና የሚመጡት ታካሚዎች ወረፋቸውን በቀላሉ የሚከታተሉበትን ስልት ተግባራዊ ለማድረግ አስበዋል። የሶፍትዌሩ አገልግሎት አዲስ አበባ ላይ ብቻ ተወስኖ አልቀረም። አዲስ አበባ በስተሰሜን 200 ኪሎ ሜትር ርቀት ላይ ወደምትገኘው ሸዋሮቢት ከተማም ዘልቋል። በከተማይቱ በ2007 ዓ ም አገልግሎት መስጠት የጀመረው ይፋት ሆስፒታል ሶፍትዌሩን መጠቀም ጀምሯል። የሆስፒታሉ ስራ አስኪያጅ አቶ መሐመድ ይመር ሶፍትዌሩን በከፊል እየተገለገሉበት እንደሆነ ይናገራሉ። ፋርማሲ፣ መድኃኒት ቤት እና ሪሴፕሽን፣ እንግዳ መቀበያ ካርድ የሚወጣበት ክፍል ላይ ማለት ነው። እሱ ላይ ሲስተሙን ጀምረ ነው እየሰራንበት ነው። ሙሉ በሙሉ ተግባራዊ ለማድረግ የቀረ ነገር ምንድን ነው? ያንን ስራ ሲስተሙን የሰሩ ነው ወጣቶች፣ ወደ ካሽ ሬጅስተሩ ጋር ኮኔክት ለማድረግ ከገቢዎች ጋር ያለውን ጣጣ አልጨረሱለ በእሱ ምክንያት ሙሉ በሙሉ ተግባራዊ ማድረግ አልቻለም እንጂ ሲስተሙ በጣም አዋጭ ነው። በጣም የሰው ኃይልን ይቀርፋል። ለምሳሌ ዶክተሩ ሰውየው ላይ ምርመራውን ካረገ በኋላ ያሰበውን የምርመራ አይነት ቀጥታ እዛው ቢሮ ቁጭ ብሎ ወረቀት ሳይባክን ምን ሳይባክን ሲስተሙ ላይ በራሱ ብቻ ወደ ላቦራቶሪ ልኮ እንዲሰራለት ማዘዝ ይችላል። ላቦራቶሪውም ያንን ኮምፒዩተር በመጠቀም የታዘዙትን ነገር ተቀብለው ቀጥታ ሰርተው መልሰው ወደ ዶክተሩ መላክ ይችላሉ። እዚ ጋ አሁን መሀል ላይ ያለውን የሰው መመላለስ፣ የወረቀት መባከን ምናምን እሱን ያስቀራል፣ ጊዜም ይቆጠባል። እንደገና ደግሞ ለወረቀት ለምን ለአንዳንድ ማቴሪያሎች ግዢ የሚውለውን ገንዘብም ይቆጥባል እና በጣም አዋጭ ነው። በጣም ከዛ ባተረፈ ደግሞ እዚ የተቀላጠፈ ና ፈጣን የሆነ አሰራር ለመስራት ፔሽንት እንዳይጉላላ፣ ታካሚው መጥቶ ባጠር ጊዜ ውስጥ ተስተናግዶ የሚፈልገው ነገር አሰብቶ ቶሎ እንዲመለስ ትልቅ አስተዋጽኦ ነው የሚያደርገው ይህ ሲስተም መዘርጋቱ ማለት ነው። ወጣቶቹ ሶፍትዌራቸውን ከገጠሙላቸው ከጤና ተቋማት እና ድርጅቶች ባሻገር የሆቴልና መስተንግዶውን ዘርፍም ለመቀላቀል እንቅስቃሴ አድርገዋል። በአዲስ አበባ ቅርንጫፎች ካሉት ለንደን ካፌ ጋር እየሰሩ እንደሚገኙ የአስተዳደር ስራዎች ስራ አስኪያጅ አቶ አምላክ ንጹህ ሰብስቤ ይናገራል። ባለፈው ዓመት በተካሄደ የሆቴል ኤክስፖ ላይም ተሳትፈው ተስፋ ሰጪ ምልክቶች እንዳዩ ይገልጻል። በግንባታ ላይ ያሉ ሆቴሎችን ከያዙ ሰዎች ጋር በቃል ደረጃ መግባባት ላይ መድረሳቸውንም ያስረዳል። አምላክ ንጹህ፣ የእነሱ ሶፍትዌሮች በተጠቃሚዎች ተመራጭ የሚያደርጋቸው ሁለት ለየት ያሉ ምክንያቶች አሏቸው ይላል። እኛው ራሳችን እዚሁ ዲቨሎፕ ስላረግ ነው ካርቴልም ባለው ሁኔታ አንጻር የኢንተርኔትም ሁኔታ አገሪቷ ውስጥ ከታሪፉም ከፍጥነቱም አንጻር እናም ለምሳሌ የተለያየ ቦታ ያሉትን ዳታዎች ወደ ዋናው ሄድ ኦፊስ ሲንክሮናይዝ አድርገን አቀናይተን ሲመጣ ዳታው በጣም ትልቅ የሆነ ኢንተርኔት ፍጥነት የማይፈልግ ኢንተርኔት ባገኘ ቁጥር ዳታዎቹን መላክ በሚያስችል ለምሳሌ በኢቪዲዮ ወይም በሲዲኤንስቲክ ካሉት ስቶሮች ላይ ወደ ሄድ ኦፊስ እንዲልክ ነው ያደረግነው። ስለዚህ የሚጠቀሙውም የኢንተርኔት ባንድዊት አነስተኛና ኖርማል ኢንፍራስትራክቸር ሊሰራ የሚችል ነው። የተለየ ሰፊ ዳታ ሴንተር እንደዚህ አይነት ትልቆች የሚያስወጡ ነገሮችን በማይፈልግ መልኩ ነው ያደረግነው። ስለዚህ ይሄ ከሌላው ለየት እንልበታለን ብለን ያሰብነው። ሌላው ደግሞ በተጠቃሚው በሚፈልገው ሀገር ውስጥ ባለ በአማርኛ ሊሆን ይችላል፣ በኦሮሚኛ ሊሆን ይችላል፣ ትግርኛ፣ የኛ ሲስተም ማቅረብ መቻላችን ነው። የተጠቃሚ ስድስቱ ወጣቶች የዛሬ ሶስት ዓመት ስራቸውን ሀ ብለው ሲጀምሩ ጀማሪ የቴክኖሎጂ ድርጅቶችን የሚያበረታታው አይስ አዲስ ድጋፍ አድርጎላቸዋል። አይስ አዲስ ዛሬም ከገንዘብና ገበያ ጋር በተያያዙ ጉዳዮች ላይ ምክርና እገዛውን እየሰጣቸው ይገኛል። የኢንጂነሪንግ ባለሙያ ለሆኑት ወጣቶች ቴክኖሎጂውን ማቀላጠፍ እንጂ የሶፍትዌር ሽያጩ ጉዳይ ላይ እምብዛም መሆናቸውን ተመስገን ይናገራል። ይህንን ጉድለታቸውን ደግሞ አይስ አዲስ ድርጅት ሞልቶላቸዋል። የወጣቶቹ ሶፍትዌር አሁን ታዋቂ ስም አለው፣ ሀምሳ ሎሚ ይሰኛል። ከስያሜው ጀርባ ላለው ምክንያት ተመስገን አጠርና ቅልብጭ ያለ ምላሽ አለው። ሀምሳ ሎሚ ያለው ከአማርኛው አባባሉ ሀምሳ ሎሚ ለአንድ ሰው ሸክም ለሀምሳ ሰው ጌጡ እንደሚባለው ቴክኖሎጂ ሸክሙን ሲይዝልን ማለት ነው። እውነትም ስራው ጌጥ ይሆናል ይቀላል ለማለት እሱን ለማሳየት ፈልገን ነው ሀምሳ ሎሚ ያለው። የዛሬው ጥንቅራችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።